የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥር 23 የሰኞ ቀን ምሽት ዝግጅታችን ጀመረ። የሃይማኖት አባቶች በህብረት ከተሰበሰቡ በኋላ ከራሳቸው ከሰዎቹ ከመሪዎቻቸው ጋር አፈሙዝ ከያዙት ጋር ፊት ለፊት ወጥተው በመፋጠጥ ቀሪው የከተማው ንብረት እንዳይወረስ እንዳይዘረፍ እንደገና ደግሞ ማህበረሰቡ ላይ ጉዳት እንዳይደርስ የመሳሪያ ተኩስ ሰዎችን ህፃናትንና እርግዞችን የሚያስደነግጥ ተኩስ እንዲቆም የሃይማኖት አባቶች ተሰብስበው ከነዛኞቹ መሪዎች ጋር ሲሰሩ ነበረ። በደሴ ከተማ ለሃይማኖት አባቶች ከተዘጋጀ የእውቅናና የሽልማት መርሃ ግብር መሰናዶ ላይ የተቀነጨበ ነው ያስደመጥናችሁ። በአብይ ርዕስ ዝርዝር ዘገባውን ትሰሙታላችሁ። በሌላ ዘገባ ደግሞ የሰብአዊ መብቶች መከበር ላይ አስተዋጽኦ ላበረከቱ እውቅና ተሰጥቷል። የዚህንም ዝርዝር ዘገባ እናስደምጣችኋለን። ለመጪዎቹ አምስት ዓመታት ተግባራዊ የሚሆን የሁለተኛው ምዕራፍ የከተሞች ልማታዊ ሴፍቲኔት ፕሮግራም በድሬዳዋ ከተማ ይፋ ሆኗል። ይህንንም የተመለከተ ዘገባ እናስደምጣቸዋለን። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ አሰናድተንላችኋል። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በተጨማሪ ደግሞ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሀሪክ የፌስቡክ ገፃችን ላይ በቀጥታ መከታተል ትችላላችሁ። ዝግጅቱን በመምራትና በመስተንግዶ እኔ ጽዮን ግርማ አብሬያችሁ ቆያለሁ። ኤልያስ አስማረ ስርጭቱን ያቀናብርልናል። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁ ሆኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአፍሪካ ህብረት በቅርቡ በወታደራዊ መፈንቅለ መንግስት የአገሪቱን ፕሬዚደንት የተወገዱባት ቡርኪና ፋሶን ከአፍሪካ ህብረት ማገዱን ዛሬ ባወጣው መግለጫ አስታወቀ። የህብረቱ የፖለቲካ የሰላም የደህንነት መምሪያ ዛሬ ባወጣው የትዊት መልእክት በአገሪቱ ህገ መንግስታዊ ስርዓት በቦታው እስኪመለስ ድረስ ቡርኪና ፋሶን ከሁሉም የህብረቱ እንቅስቃሴዎች ያገዳት መሆኑን አስታውቋል። በቡርኪና ፋሶ ወታደራዊ መፈንቅለ መንግስቱ የተካሄደው ባለፈው ሳምንት መሆኑም ተመልክተዋል። ኬንያ ውስጥ በሰሜን ምስራቅ የአገሪቱ ክፍል ከሶማሊያ ጋር በሚያዋስነው ድንበር አቅራቢያ ይጓዝ በነበረ የህዝብ አውቶቡስ ላይ በደረሰ የቦምብ ፍንዳታ 13 ሰዎች መገደላቸውና ፖሊስም አንደኛውን ተጠርጣሪ በቁጥጥር ስር መዋሉን አስታውቋል። ፍንዳታውን ተከትሎ የተኩስ ድምፅ መሰማቱን የአይን ማኞች ለኬንያ መገናኛ ብዙሃን ተናግረዋል። ለጥቃቱ ወዲያውኑ ኃላፊነቱን የወሰደ አካል አለመኖሩ ተነግሯል። ይሁን እንጂ አደጋውን ያደረሰው የሶማሊያ አልሸባብ ሊሆን እንደሚችል መገመቱን ሪፖርተራችን መሐመድ የሱፍ ከናይሮቢ በላከው ዘገባ አመልክተዋል። የማላዊ መንግስት የኮቪድ-19 ክትባትን መውሰድ የሚፈልጉ ታዳጊ ወጣቶች ቁጥር በጣም ዝቅተኛ መሆኑን አስታወቀ። ይህ የሆነው ቤተሰቦችና አሳዳጊዎች ልጆቻቸው ክትባቱን እንዲወስዱ የሚያመነቱ በመሆኑ እንደሆነም የመንግስት ባለስልጣናት ገልጸዋል። ማላዊ እንደ ኤሮፓ አቆጣጠር ከጥር 1 2022 ጀምሮ ዕድሜያቸው ከ12 እስከ 17 ለሚሆኑ ታዳጊ ወጣቶች የፋይዘር ክትባትን ለመስጠት ፍቃደኛ ቢሆንም እስካለፈው ቅዳሜ ድረስ ክትባቱን የወሰዱ 4000 ብቻ መሆናቸውን አስታውቋል። የማላዊ ጤና ጥበቃ ሚኒስቴር ባለስልጣን ማይለሲ ማሃንጎ በተለይ በመንግስትና በግል ትምህርት ቤት ያሉ ተማሪዎች ስለ ክትባቱ ያላቸውን አመለካከት እንደሚከተለው ያስረዳሉ። የግል ትምህርት ቤቶች ለክትባቱ ያላቸው ምላሽ ከመንግስት ትምህርት ቤቶች አንጻር የተሻለ ነው። ለምን እንደሆነ አላውቅም። የግል ትምህርት ቤቶች ቢያንስ በጎ ምላሽን ያሳያሉ። ብዙ ትምህርት ቤቶችም የክትባት ምርሃ ግብራችንን ለመቀበል ቀጠሮ ይዘዋል። አንዳንዶቹ እንዲያውም ለተማሪዎቻችን መጥታችሁ ክትባት ትሰጡልናላችሁ ወይ ብለው ይጠይቃሉ። እንደዚያ ያሉ ትምህርት ቤቶች እየሄድን ክትባት እንሰጣለን። የማላዊ መምህራን ማህበር ፕሬዚደንት ዊሊ ማሊምባ የኮቪድ-19 ክትባትን በትምህርት ቤት ውስጥ መስጠት ጨርሶ የሚታሰብ ነገር አይደለም ብለዋል። መንግስት ራሱ እንኳ ፈልጎ ለተማሪዎች ክትባት መስጠት እፈልጋለሁ ብሎ ቢሄድ እንኳ ተማሪዎች ሮጠው የሚያመልጡ በመሆናቸው ትምህርት ቤቱ ይዘጋል ሲሉም ተናግረዋል። እንደሳቸው እምነት ከክትባቱ ጋር የሚመጡ በርካታ አሉታዊ መረጃዎች በመኖራቸው መሆኑን ገልጸዋል። ይሁን እንጂ መንግስት ወላጆች፣ መምህራንና ተማሪዎች ክትባቱን እንዲወስዱ ቢያሳስቡም በማላዊ የሶስት ታዳጊ ወጣት ልጆች እናት የሆኑት ሌንዴ ማሃሎዌ ግን እንዲህ ይላሉ እኔ ከዚህ በፊት ልጆቻቸውን አስቀድመው ካስከተቡ ወላጆች መካከል አንዷ ነኝ። ይሁን እንጂ ለሙከራ የሚሰጠውን ይሄንኛውን የኮቪድ-19 ክትባት ወስደው ለአደጋ እንዲጋለጡ ግን አልፈልግም። በዚያ ላይ ደግሞ እ ኮቪድ በዚያ እድሜ ያሉት ልጆች ብዙም አይነካቸውም። ብዙዎቹ ደግሞ ይቋቋሙታል። በማላዊ በየቀኑ 700 ለቫይረሱ የተጋለጡ ሰዎች ይመዘገቡ እንደነበር የተገለጸ ቢሆንም ባለፈው ቅዳሜ ወደ ሰማንያ መውረዱ ተመዝግበዋል። ይህ መሆኑም በአንዳንዶቹ ዘንድ ቫይረሱ ስጋት መሆኑን ያቆመ ተደርጎ ስለተወሰደ ልጆቻቸውን ማስከተብ አስፈላጊ አለመሆኑን ያመኑ ወላጆች መኖራቸውን ለአሜሪካ ድምፅ ተናግረዋል። ይሁን እንጂ 20 ሚሊዮን ከሚሆነው የአገሪቱ ሕዝብ የተከተበው 7.3 ከመቶ ብቻ ነው። ይህ ቫይረሱን በአገር አቀፍ ደረጃ ለመከላከል ከሚፈለገው 60 ከመቶ አንጻር እጅግ አነስተኛ መሆኑ ተመልክተዋል። የዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤት ሩሲያ በዩክሬን ድንበር ስላከማቸችው የአንድ መቶ ሺህ ወታደሮችና እሱንም ተከትሎ በተፈጠረው ቀውስ እንዲነጋገር የጠራቸው ስብሰባ የሚካሄድ መሆኑ ተመልክተዋል። በተባበሩት መንግስታት ዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ትላንት እሁድ በኤቢሲ ቴሌቪዥን ጣቢያ ምክር ቤቱ ሩሲያን ወታደሮቿን ያሰፈረችበትን ምክንያት አጥብቆ እንደሚጠይቃት ተናግረዋል። አምባሳደሯ በንግግራቸው ሩሲያውያን ሁኔታውን ራሳቸው ቀርበው እንዲያብራሩ ሁላችንም በተስማማ ድምፅ ጥሪውን አቅርበናል ብለዋል። በተባበሩት መንግስታት የሩሲያ ረዳት አምባሳደር ዲሚትሪ ፖሊያንስኪ ስብሰባው የተጠራው ዝም ብሎ ለህዝብ ግንኙነት ፍጆታ ነው ሲሉ መናገራቸው ተሰምተዋል። ሩሲያ ከመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ አባልና ድምፅም በድምፅ የመሻር ስልጣን ካላቸው አምስቱ አገሮች አንዷ በመሆኗ የሚተላለፈውን ውሳኔ ሁሉ መሻር የምትችል መሆኑ ተመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ትላንት እሁድ በሰጡት መግለጫ ሩሲያ በዩክሬን ወረራ የምታካሄድ ከሆነ እንግሊዝ ውስጥ ሀብትና መዋለ ንዋይ ባላቸው በሩሲያው ፕሬዝደንት ፑቲንና የአገዛዙ ባለሥልጣናት ላይ በቀላሉ ማዕቀብ መጣል የሚያስችለውን ህግ ከወዲሁ ለማዘጋጀት እያቀደች መሆኑን ቃል በመግባት አስታውቀዋል። ሩሲያ በለንደን ከሁለት ቢሊዮን ዶላር በላይ ንብረት ያላት መሆኑን በበርሊን ያለው የዓለም አቀፉ የግልጽነትና ጸረ ሙስና ምርምር ተቋም አስታውቋል። የጠቅላይ ሚኒስትር ቦሪስ ውሳኔ ፕሬዚደንት ባይደን እና ሌሎች ምዕራባውያን አገሮች ሩሲያ ዩክሬንን ብትወር ጠንካራ ማዕቀብ የሚጣልባት መሆኑን በመግለጽ ሲያስጠነቅቁ መቆየታቸው ይታወቃል። የሶሪያ አየር መከላከያ ከዋና ከተማይቱ ደማስኮ ወጣ ብሎ ወዳለው ስፍራ የተላከውን የእስራኤልን ሚሳኤል ጠልፎ ማምከኑን የሶሪያ መገናኛ ብዙኃን ዛሬ ሰኞ ባሰራጩት ዘገባ አስታወቁ። በአየር ላይ እንዲከሽፍ በተደረገው የሚሳኤሉ ስብርባሪ ምንነቱ ባልተገለጸ አንድ ነገር ላይ ጉዳት ማድረሱን ዘገባው አመልክቷል። ከሶሪያ የከዱ ሁለት ወታደሮች የሚሳኤሉ ክስተት ተፈጽሞበታል የተባለው ስፍራ በደማስቆ ሰሜናዊ ምስራቅ የሚገኝ አካባቢ ሲሆን በኢራን የሚደገፉ የሊባኖስ ሂዝቦላ ቡድኖች የሚንቀሳቀሱበትና ከፍተኛ ወታደራዊ ክምችት የሚገኝበት ስፍራ መሆኑንም ገልጸዋል። የእስራኤል ጦር ስለ ክስተቱ ምንም ማስተያየት አልሰጠም። ሰሜን ኮሪያ በአራት ዓመት ውስጥ ለሙከራ ከተኮሰቻቸው ሚሳይሎች ውስጥ ትልቁን ሙከራ ማካሄዷ ተሰምቷል። ሰሜን ኮሪያ በቅርቡ በሰጠችው መግለጫም ዋሳንግ 12 የተባለው የመካከለኛ ረዥም ርቀት ባለስቲክ ሚሳይል መሞከሯን ገልጻለች። ይህ እንደ አውሮፓ አቆጣጠር ከ2017 በኋላ የመጀመሪያዋ መሆኑን ተመልክተዋል። የቅርብ ጊዜ ሙከራዋ ሚሳይሎቹ በሌሎች አገሮች አናት ላይ ሳይበር ሊሄድ የሚችልበትን መንገድ በመቀየስ እንደሆንም አስታውቃለች። የጃፓን መንግስት ካቢኔ ዋና ጸሐፊና ቃል አቀባይ ሄሮካዙ ማትሱኖ እንዲህ ሲሉ ተቃውመዋል። እንደዚህ ያሉ ከባድ የባሊስቲክ ሚሳይል ሙከራዎች የጸጥታ ምክር ቤቱን አብይ መርሆች የጣሱ ናቸው። አገራችን ቤጂንግ ባለው ኤምባሲ በኩል የሰሜን ኮሪያን ድርጊት በጥብቅ ተቃውማለች። በጥር ወር ውስጥ ብቻ አስራ አንድ ሚሳይሎችን በመሞከር ትልቁን ቁጥር ያስመዘገበችው ሰሜን ኮሪያ ይህን የምታደርገው በዩናይትድ ስቴትስና ተባባሪዎቹ ላይ የድርድር ጫና ለመፍጠር መሆኑ ተመልክቷል። ይሁን እንጂ ብዙ አገሮች ብዙም ቁብ ያልሰጡት በመሆኑ ያሰበችውን ትልቅ ተጽዕኖ አለመፍጠሯን ተንታኞች ተናግረዋል። ከለንደን ኪንግ ኮሌጅ ፕሮፌሰር ራሞን ፓቺቶ ፓርዶ እንዲህ ይላሉ። ሰሜን ኮሪያ የሁሉንም ትኩረት ማግኘት ብትፈልግ የኒውክሌር ሙከራ ታደርጋለች። እስካሁን ያንን አላደረገችም። ይሁን እንጂ በአሁኑ ሰዓት በኮሪያ ሰርጥ የሚሆነውን በቅርብ ከሚከታተሉት በቀር ማንም አስተያየቱን እየሰጠ አይደለም። የዩናይትድ ስቴትስ ባለስልጣናት በቅርቡ ለጋዜጠኞች በሰጡት መግለጫ ሰሜን ኮሪያ በቅርቡ ሌላ ትልቅ ሙከራ ታደርጋለች ተብሎ ይጠበቃል። ይሁን እንጂ ባለስልጣናቱ ዩናይትድ ስቴትስ ለድርድሩ በሯ ክፍት ቢሆንም በፕሬዝደንት ደረጃ የሚደረገውን ግንኙነት ግን አትፈልገውም ሲሉ መናገራቸው ተመልክተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። የዓለም ዜናዎቹ ደረጀ ደስታን እናመሰግናለን በ 19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥር 23 214 ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ኮም እንዲሁም በአት ቪኦ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ደግሞ ሃሽታግ ቪኦ አምሀሪክ ብላችሁ በትዊተር ብትከተሉን የኢንስታግራምና የዩቲብ ገጻችንንም እንዲሁ ብትጎበኙ በርከት ያሉ መረጃዎችን ከዚያ መከታተል ትችላላችሁ። አሁን ለዕለቱ ወደያዝነው ቀዳሚ አብይ ርዕሰ ዘገባችን እንውሰዳችሁ። በቀዳሚ ዘገባችን ወደ ደቡብ ወደ ወሎ ነው የምንወስዳችሁ በ ኢትዮጵያ የአማራ ምስራቃዊ አካባቢዎች የሚገኙና በጥቃት የተጎዱ የማህበረሰብ ክፍሎችን በማጽናናት በመተባበር እንዲሁም ደግሞ ህብረተሰቡ የመተባበር መንፈስን ፈጥሮ የከፋ የሰብዓዊ ጉዳት የደረሰባቸውን ሰዎች በመደገፍ ከፍተኛ ጥረት ያበረከቱ የሃይማኖት አባቶችን በእውቅና በመስጠትና በመሸለም የላቀ አስተዋጽኦ ላበረከቱትም ደግሞ በማበረታታት የተሰናዳ መርሃ ግብር መኖሩን በመርሃ ግብሩ ላይ የተገኘው ዘጋቢያችን መስፍን አራጌ ባደረሰን ዘገባ ገልጾልናል። በተጨማሪም የሰሜንና ደቡብ ወሎ እንዲሁም ደግሞ የኦሮሞ ብሔረሰብ አህጉረ ስብከት ሊቀ ጳጳስ አቡነ ኤርሚያስ ጦርነቱ ያስከተለው ስነ ልቦናዊና ቁሳዊ ጠባሳ የከፋ መሆኑን አስታውሰው የወደሙ ተቋማትን መልሶ በማቋቋምና የማህበረሰቡን ስነ ልቦና በመገንባት ተጨማሪ ስራዎች እንደሚያስፈልጉ ተናግረዋል። ሌሎች በስነ ስርዓቱ ላይ የተገኙ የሃይማኖት አባቶችንም አነጋግሮ በተከታዩ ዘገባ በስፋት ዳስሶታል። እንደሚከተለው ይቀርባል። ከደቡብ ወሎ እስልምና ጉዳዮች ተወክለው የመጡት መኪን ፈንታው የህወሓት ኃይሎች ደሴን ተቆጣጥረው በቆዩባቸው ሰላሳ ሰባት ቀናት ውስጥ አደረሱት ያሉትን ጉዳት ይናገራሉ። በአብዛኛው ተገቢ ያልሆነ በክርስትናውም በእስልምናው ማለት ነው። የደረሰው ጉዳት ከፍተኛ ነበር። የደሴ ከተማ ሃይማኖት ተቋማት ጉባኤ ጸሐፊና የመካነ ኢየሱስ መሪ ቄስ ቄስ መስፍን ጌታሁን በበኩላቸው የህወሓት ኃይሎች ወደ ከተማው ገብተው በነበረበት ወቅት 3 ሚሊዮን ብር የሚገመትና ለአምልኮ ይጠቀሙባቸው የነበሩ ቁሳ ቁሳቁሶች እንደወሰዱባቸው ንብረቶቻቸውንም እንዳወደሙባቸውና በጥበቃ ላይ የነበሩ ሰዎቻቸውንም እንደደበደቡባቸው ዘርዝረዋል። የከፋ ሰብአዊና ቁሳዊ ጉዳት እንዳይደርስ የሃይማኖት አባቶች ያደረጉትን ሚና ግን ሳያደንቁ አላለፉም። የሃይማኖት አባቶች በህብረት ከተሰበሰቡ በኋላ ከራሳቸው ከሰዎቹ ከመሪዎቻቸው ጋር አፈሙዝ ከያዙት ጋር ፊት ለፊት ወጥተው በመፋጠጥ ቀሪው የከተማው ንብረት እንዳይወረስ፣ እንዳይዘረፍ እንደገና ደግሞ ማህበረሰቡ ላይ ጉዳት እንዳይደርስ የመሳሪያ ተኩስ ሰዎችን ህፃናትንና እርግዞችን የሚያስደነግጥ ተኩስ እንዲቆም የሃይማኖት አባቶች ተሰብስበው ከነዛኞቹ መሪዎች ጋር ሲሰሩ ነበረ። የእስልምና እምነት ተወካዩ መኪን ፈንታውም ያለ እምነትና አካባቢ ልዩነት የሃይማኖት አባቶች ህዝቡን በማጽናናት ላደረጉት አስተዋጽኦ ምስጋና ቸረዋል። ለምሳሌ በሞዴልነት ምንጠቀስ የወልዲያው ጳጳስ እጅግ በጣም ከፍተኛ አስተዋጽኦ ነበራቸው። እንደዚሁም የወልዲያው ሼህ ሻያሲን የሚባሉ እንደዚሁም ከፍተኛ አስተዋጽኦ ነበራቸው። ሁለቱ ተቀናይተው የሚሰሩ ስራ ኢቭን ራሱ ለእኛ እዚህ ስንወያይ መነሻ ሀሳብ ተሞክሮ ልከውልን ነበር ወደ ሰባት ነው አምስት ገጽ ተሞክሮ ልከውልን፣ ያንን እዚህ ማህበረሰባችንን እንዳይቸገር፣ እንዳይበሳቆል፣ እርስ በርሱ እንዲረዳዳ፣ እንዲደጋገፍ የመደጋገፍና የአብሮነቱ በተለይ ደግሞ የሁለቱ ሃይማኖቶች በመደጋገፍ በመቀራረብ እንዲሰሩ አብሮነታቸውና አንድነታቸው እንዳጠነከሩ ከፍተኛ አስተዋጽኦ ነበራቸው እና አሁንም ቢሆን ይሄ ነገር መቀጠል አለበት። የትግራይን ክልል አሁን በማስተዳደር የሚገኘው አካል በአማራ ምስራቃዊ አካባቢዎች በሚገኙ የእምነት ተቋማት ውድመት እና በአማኞች አያያዝ በተነሱበት ቅሬታዎች ዙሪያ እስካሁን የሰጠው ማስተባበያ የለም። በስልክ አገልግሎት አለመኖር ምክንያት ጣቢያው አስተያየታቸውን ለማካተት አልተቻለውም። በተለይ የህወሓት ኃይሎች ከአራት ወራት በላይ በቆዩባቸው ጊዜያት አካባቢውን በማረጋጋትና ሰብአዊ ድጋፎችን በማድረስ ተደጋግሞ ስማቸው የሚጠቀሰው የሰሜንና ደቡብ ወሎ እንዲሁም የኦሮሞ ብሔረሰብ አህጉረ ስብከት ሊቀጳጳስ አቡነ ኤርሚያስ በፈተና ወቅት ከህዝብ ጎን መቆምን ያህል መንፈሳዊና ስጋዊ እርካታ የለም ይላሉ። ዘንድሮ በዚህ መጥፎ የጦርነት ጊዜ እኔ እግዚአብሔርን የማመሰግንበት ነው። መከራው ከመጣ ዘንድ በመከራው ከበጎቼ ጋር መከራውን እንድቀበል በጎቼ የሚሆኑትን አብሬ እንድሆን ስለፈቀደልኝ እግዚአብሔርን አመሰግነዋለሁ። እንደው ከዚያ ያለፈ ብዙ እኔ ሰርቻለሁ ብዬ የማምንበት ነገር የለም። እግዚአብሔር በሚያውቅ ምንም እንደሚገባኝ ግን ይህም የእሱ ስራ የእሱ ቸርነት ተጨምሮበት ነው እና በዚያ ሰዓት ብዙ የሚያሳቅቁ ነገሮች አሉ፣ የሚያስፈሩ ነገሮች አሉ። እንደ የጦሩን ድምፅ መስማት ከባድ ነው። በዛ ላይ ደግሞ ለእኔ መኖር የሚጓጉ የሚሳሱ ሰዎች ውጣ ብለው የሚያደርጉት ጉት ቦታ በጣም ከባድ ነው። እንዶ ያን ሁሉ ተቋቁሜ ከበጎቹ ጋራ ከምዕመናን ጋራ እንድቆም ስላደረገ እግዚአብሔርን አመስገኑ አመስገኑልኝ ነው። እግዚአብሔር አባታዊ ኃላፊነታቸውን በመወጣት ህዝባቸውን አጽናንተዋል፣ መረዳዳትና መረጋጋት እንዲሰፍን አድርገዋል የተባሉ አራት ሊቃነ ጳጳሳት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደቡብ ወሎ ሀገረ ስብከት ባዘጋጀው መርሃ ግብር እውቅናና ሽልማት ተበርክቶላቸዋል። የመርሃ ግብሩ ጸሐፊ ደረጀ ፈንታው፣ አንደኛው ያው ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ ናቸው። ቀጥሎ ብፁዕ አቡነ ቄርሎስ ናቸው የሰሜን ወሎ አገረ ስብከት ሊቀ ጳጳስ ናቸው። እንዲሁም አቡነ ኤርሚያስ የሰሜን ወሎ የደቡብ ወሎ ና በአማራ ክልል በኦሮሚያ ልዩ ዞን አገረ ስብከት ሊቀ ጳጳስ ናቸው። እንዲሁም አቡነ በርናባስ የዋግምራ አገረ ስብከት ሊቀ ጳጳስ ናቸው እና በዚህ በዋነኛ የጦር ቀጠና ውስጥ ያሉ ብፁዓን አባቶችን ነው እና የአፋሩንም አገረ ስብከት ሊቀ ጳጳስ አስበን ነበር አዲስ አበባ ላይ ህመም ላይ ስለነበሩ አልቻልንም አካት እንጂ አምስቱን ሊቃነ ጳጳሳት ነበረ ታሳቢ አድርገን አቅደን የተንቀሳቀስ ነው። እና ሰፊ ማህበራዊ ፈተናዎች ነበሩ፣ ሰብአዊ ቀውስ ነበሩ። በተለይ ወረራን በፈጸሙ ኃይል በጣም ሰፊ ግፎች ፈጸሙ ነበርና ከፊት እየሆኑ በመገሰጽ በመቆጣት ከፊት በመምራት ሌላው በማህበራዊ ዘርፍ ደግሞ ህብረተሰቡ እንዲተጋገዝ አንዱ ያለውን እያካፈለ ይህን ጊዜ ማለፍ እንዳለበት በጣም ከፊቱ ነው፣ የራሳቸውን እያካፈሉ ጭምር ማለት ነው እና በጋራ ህብረተሰቡ ሃይማኖት ሳይለየው፣ እስልምና ክርስትና፣ ሳይል ዘር ቋንቋ ሳይለየው ሁሉም ተደጋግፎ ጊዜ ማለፍ እንዳለበት በአግባቡ መርተዋል ብለን እናምናለን። የእውቅና መርሃ ግብሩ ምዕመኑን የሚያበረታታ የሃይማኖት አባቶችን ተጽዕኖ ፈጣሪነት የሚያሳድግና በበለጠ ኃላፊነት ምዕመናቸውንና አገራቸውን እንዲያገለግሉ የሚያነሳሳ መሆኑን በመርሃ ግብሩ የተገኙት የደሴ ካቶሊካዊት ቤተ ክርስቲያን ተወካይ አባ ማቴዎስ ፊሊጶስ ጠቅሰዋል። ሰው በሃይማኖቱ ጸንቶ በፍቅር በሰላም እንዲኖር በየእምነታችን እንድንጸል በተለይም ለሶስት ቀን የጾምና የጸሎት ፕሮግራም አውጀን እግዚአብሔር እንግዲህ ፍሬውን አሳይቶናል። በተወሰነ መልኩ አሁንም የቀረውን የሰላም ጉዳይ ሁላችን በጸሎታችን በእምነታችን ሁሉ ጊዜ ባለንበት በምንሰራባቸው ቦታዎች ሁሉ ህዝብ አብሮ እንዲኖር በሰላም እንዲኖር፣ አገራችን ሰላም እንድትሆን ማድረግ ይሄ ትልቅ ድባብ ፈጥሯል ብዬ አምናለሁ። መካነ ኢየሱስን ወክለው የተገኙት ቄስ መስፍንም የእውቅናና የሽልማት መርሃ ግብሩ የሃይማኖት አባቶች ከየትኛውም የፖለቲካ አስተሳሰብ ወጥተው ህዝባቸውን በፍጹም አባታዊ ተልእኮ ማገልገል እንደሚገባቸው አደራ ያስጨበጠ ጭምር ነው ብለዋል። ብፁዕ አቡነ ኤርሚያስ በበኩላቸው የሃይማኖት አባቶች የሚጠበቅባቸውን ተልእኮ በፍጹምነት ተወጥተዋል የሚል አቋም እንደሌላቸው ይናገራሉ። ው የሚገባኝን እንዳንድ የሃይማኖት መሪ ሰርቻለሁ ብዬ አላምንም። የሆነ ሆኖ እግዚአብሔር ረርቶን ትንሽ ነገርም ሰርተን ከሆነ ያው እግዚአብሔር ተመሰገነ ማለት። በሚገባው ልክ የሃይማኖት አባቶች ሕዝባችንን አገልግለናል ማለት አንችልም። ይህ ደግሞ ወደን አደለም። ቤተ እምነት ራሱን ችሎ እንዳይቆም፣ እንደ ቤተ ክርስቲያኔ ነው የምናገረው። ቤተ ክርስቲያን ራሷን ችላ እንዳትቆም ሰው እንዳትፈጠር ተደርጎ ተሰርቶባታል። ተቋማዊ እንክብካቤ ያገኙ ካህናት ማፍራት አልቻለችም። ስለዚህ ያልተዘራ ይበቅል? ምናልባት አሁን እንኳን ያለነው በግል ጥረት ነው፣ እንደው የያዝነውን ይዘን ዘማቾች ነው እኮ የምንባለው እንጂ ተቋማዊ እንክብካቤ አግኝተን ትኩረት አግኝተን ተምረን የመጣን አይደለም እውነት ለመናገር እና ሰው በጦር ጊዜ ያለውን ይዞ ከዘመተ ይመሰገናል ብዬ ነው የማስብ። እና አሁን ያለውን ይዘን የያዝነውን ይዘን እንዲሁ ስልጠና ባይኖር እንኳን የዘመትን እና እንደው አገልግሎቱ አልተሰጠም እስማማለሁ። ግን እንደው ትችቱ እኔ አግባብ ነው አንልም። እንደው ህዝባችን፣ ዘመኖቻችን ሊያውቁት ይገባል ችግራችንን ብዬ አስባለሁኝ። ከአሜሪካ ሲያትል የመጡት ፀሐይ መኮንን እኛ ውጭ ሆነን የምንሰማው በጣም ከባባድ ነገሮች ነበሩ። እዚህ ደግሞ አባቶች ያደረጉት ትልቅ ትብብር መልካምና ለወደፊት ራዕይ የሚሆን ነገር ስላደረጉ ክብር ይገባቸዋል። የእስልምና እምነት ተከታዩ መኪን ፈንታው ደግሞ ወሎ በልዩነት ውስጥ ዳግም አንድነቱን ያሳየበት አጋጣሚ ሲሉ ይገልጹታል። በተለይ ደግሞ ወሎ በዚህ አይታማም። እስልምናና ክርስትና የሚገፋፍ ሃይማኖት ሳይሆን በአብሮነት በመተባበር በዚህ በፍቅር የኖረ ሃይማኖት መሆኑን በዚህ ወቅት ተረድቻለሁ። ትክክለኛ ወሎዬነታችንን ትክክለኛ አብሮነታችንን የታየበትና የተፈተነበትና በተግባር ተፈትነ ያለንበት ወቅት ስለሆነ እኔ በጣም ደስ ብሎኛል። ጦርነቱ ያስከ ተለው ሰብአዊና ቁሳዊ ጠባሳይ ከፋ መሆኑን የሚገልጹት ብፁዕ አቡነ ኤርሚያስ ጦርነት በጎዳው የትምህርት ተቋም ውስጥ ተማሪዎችን አስተምሮ የተሻለ ውጤት መጠበቅ አይቻልም ይላሉ። በሰሜን ወሎ ዞን ብቻ የአራት ሀገረ ስብከት ጽህፈት ቤቶች እንዲሁም ሰማንያ አራት አብያተ ክርስቲያናት መውደማቸውን አያይዘው በመጥቀስ እናም ተቋማትን በመገንባት የተቸገሩትን በመርዳት ሁሉም የድርሻውን እንዲያበረክት ጠይቀዋል። ሁሉም ኢትዮጵያውያን ወገኖቻችን በሃይማኖትም በብሔርም ሳንለያይ አካባቢያቸውን ችንን በጣም um... በትኩረት ሊያዩት ይገባል ብዬ አስባለሁ። እንደ ሀገር ያው የመንግስት ተቋማት በተለይም ደግሞ የትምህርት ተቋማት፣ የጤና ተቋማት ያው ፈርሰዋል። ምናልባት አንዳንድ ቦታ ላይ ግድግዳቸው ሊኖር ይችላል። በውስጥ ግን ለትምህርት ቤት የሚያስፈልጉት ቁሳቁሶች ወድመዋል። የጤና ተቋማት በዛው ልክ ፈርሰዋል። ስለዚህ እንደው ወገኖቻችን የጤና ተቋማት ላይ በተለይ ትምህርት ተቋማት ላይ የሚችሉትን ሁሉ እንዲያደርጉ እንደው እንዳንድ ዜጋ ጥሬን አቀርባለሁ። ሕዝባችን አልዘራም፣ የዘራው ደግሞ ዘርቶ ማጨድ መሰብሰብ አልቻለም። እንዲሁ ነው ያለ። ስለዚህ እንደው ተቋሙ እንዳይፈርስ፣ መዋቅሩ እንዳይፈርስ ምዕመናን የተለየ ትኩረት አድርገው ሊጠብቁ ይገባል ብዬ አስባለሁ። ለአሜሪካ ድምፅ ሬዲዮ መስፍን አራጊ አድማጮች ሰፋ ያለውን ጊዜ የወሰደውን የእለቱን አብይ ርዕስ ዘገባችንን ነበር ያስደመጥናችሁ። ናችሁ የትንታኔው መጽሔት ዝግጅታችን ይቀጥላል። በኢትዮጵያ የተለያዩ ክፍሎች ሰብአዊ መብቶችን ለማስከበር የሰሩና ውጤት ያስገኙ ሰዎች እውቅናና ሽልማት ተሰጥቷቸዋል። የኢትዮጵያ ሰብአዊ መብቶች ተሟጋች የተሰኘ ድርጅት በገጠሩ የሀገሪቱ ክፍል ከመገናኛ ብዙሃን እይታ ውጪ ሆነው ለከፍተኛ የመብት ጥሰት ያገለገሉ ሰዎችን መብት ለማስከበር ውጤታማ ትግል አከናውነዋል ያሏቸውን ነው የሸለመው። መለስካቸው አምሃ ዝርዝሩን ይነግረናል። የማዕከሉ መስራችና ዲሬክተር አቶ ያሬድ ኃይለማርያም ማርያም ድርጅቱ ባለፈው አንድ ዓመት አያሌ ስራዎች እንዳከናወኑ አስታውሰው በዕለቱ ቅድሚያ ትኩረት የተሰጠውን ቁም ነገር አመላክተዋል። አንደኛ ባለፈው አንድ ዓመት ውስጥ ለሰብአዊ መብት ሲታገሉ የነበሩ ብዙ ተመልካች የሌላቸው፣ ግን ብዙ ስራ ሲሰሩ ለቆዩ ሰዎች ሽልማት እንሰጣለን። ሁለተኛ ደግሞ ተለያዩ የአገሪቷ ክልል ለመጡ ሴት የሰብአዊ መብት ተሟጋቾች አብዛኛዎቹ የአካል ጉዳተኞችም ጭምር ናቸው። ለእነሱ ደግሞ አንዳንድ ላፕቶፕ በዲፌን ዲፌንደር ድጋፍ ለነዛ ሴት የሰብአዊ መብት ተሟጋቾች ላፕቶፕ እናበረክታለን። ሽልማትና የእውቅና የምስክር ወረቀት የተሰጣቸው ወይዘሮ በላይነች ሲሳይ ከጎንደር አካል ጉዳተኛ በመሆናቸው ብቻ የትምህርት ዕድል የተነፈጋቸው ሕፃናት ከተለያዩ ድርጅቶች ጋር በመተባበር እንዲማሩ ያስቻሉ መምህርት። እሳቸው ራሳቸውም ማየት የተሳናቸው ናቸው ናቸው ወይዘሮ አትክልት ጃንካ በሴቶችና ሕፃናት ላይ የሚፈጸሙ ጎጂ ልማዳዊ ድርጊቶችን በመቃወምና ኅብረተሰቡን በማስገንዘብ ከሲዳማ ክልል እንዲሁም በደቡብ ኦሞ ሚንጊ በተሰኘ ጎጂ ልማዳዊ ድርጊት ምክንያት የሚገደሉ ሕፃናትን በመታደግና ልማዱን ሕብረተሰቡ ተጠይፎ እንዲተወው ላደረጉት ውጤታማ ትግል አቶ ላሌ ላቦኮ ናቸው። በሥነሥርዓቱ ላይ በመገኘት ሽልማቶቹን ያበረከቱት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ለሰብአዊ መብቶች መከበር የሚታገሉ ሰዎችም ሆኑ ድርጅቶች ትኩረት ሊሰጧቸው ይገባሉ ያሏቸውን አውስተዋል። ይህንን ሥራ ስንሠራ ሁልጊዜም በጣም መርሳት የሌለብን ነገር አሁን እዚህ ተቋም ላይ ይህ ስለተደረገ ደስ ብሎኛል። ለሌሎቻችሁም ሁልጊዜ በስራችሁ ውስጥ መርሳት የሌለብን ነገር በተለይ የአካል ጉዳተኞችን በተለይም ለመብት ጥሰት ተጋላጭ የሆኑ የህብረተሰብ ክፍሎችን አለመርሳት ነው። የሰብአዊ መብት ስራ አንዱ ትልቁ ስራ የሰብአዊ መብት ጥሰት ተጋላጭ የሆኑ ሰዎችን አለመርሳት፣ ትኩረት መስጠትና ማሳተፍ፣ ለነሱ መብትም ከነሱ ጋር አብሮ መቆም ማለት ስለሆነ ለዚህ ጉዳይ የበለጠ ትኩረት መስጠት ነው። ዶክተር ዳንኤል በቀለ በዚሁ ንግግራቸው በተለይ በኢትዮጵያ በሰብአዊ መብቶች አያያዝ ረገድ አዲስ አዝማሚያ እንደሚታይም ጠቁመዋል። በተለይ አሁን ከተወሰነ ጊዜ ወዲህ ከሃይማኖት ጋር በተያያዘ፣ ከብሔር ጋር በተያያዘ በህብረተሰባችን ውስጥ ትልቅ ችግር እየሆነ እንደመጣ እንመለከተዋለን። በጣም በብዙ መልኩ የሚገለጽ ችግር ነው። ጾታን መሰረት ያደረገ መድሎ እና መገለል ረጅም ጊዜ የኖረ ዓለም አቀፋዊ ችግር ነው። ነገር ግን ኢትዮጵያ ውስጥ ደግሞ ከቅርብ ጊዜ ወዲህ ደግሞ ይህ መድሎ እና መገለል በሌሎች በሌሎች መንገዶችም መገለጡ ይበልጥ ጨምሯል። ድሮም አልነበረም ማለት አይደለም። አሁን ግን በጣም የጨመረ መሆኑን የሚያሳዩ ምልክቶች አሉ። አንዳንድ ቦታ ደግሞ ለአመፅ የተከላቀለው ግጭት ምክንያት እየሆነ ለሞትም፣ ለመፈናቀልም፣ ለንብረት መውደምም ለአገር ጎዳትም ከባድ ምክንያት እየሆነ ነው እና በተለይ በተለይ የሰብአዊ መብት ተሟጋቾች ልዩ ተልእኮ እና ልዩ ሚና አላቸው። ፖለቲካ ዘርፍ ውስጥ ያሉ ሰዎች ምናልባት ይህንን ጉዳይ የሚመለከቱበት የተለየ መነጽር ይኖራቸው ይሆናል በሰብአዊ መብት ስራ ውስጥ ያላችሁ ሰዎች ግን ይህንን ጉዳይ የምትመለከቱበት መነጽር ሰብአዊ መብት መሆን አለበት። የሰብአዊ መብት መርሆ እና መነሻው ደግሞ የሰዎች ሁሉ እኩልነት ነው። የሰዎች ሁሉ እኩልነትና የሰዎች ሁሉ ክቡርነት ነው። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ከዚህም በተጨማሪ ለተለያዩ የሰብአዊ መብት ተሟጋቾች በሚሰጧቸው ስልጠናዎች ከሚካፈሉት ለጥቂቶቹ የኮምፒውተር ሽልማትም ሰጥቷል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዘጋቢዎቻችንን እናመሰግናለን። አሁን ደግሞ ወደ ዓለም አቀፍ ዜና ነው የምናልፈው የዩክሬን ባለስልጣናትና ምዕራብ ሀገራት ራሻ ዩክሬንን ልትወር ትችላለች የሚለው ስጋታቸው እንዳየለበት ባለበት በዚህ ወቅት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ራሽያ ከአንድ መቶ ሺህ በላይ የሚሆኑ ወታደሮቿን በዩክሬን ድንበር ላይ በማሰባሰቧ ጉዳይ ላይ ዛሬ በአሁኑ ሰዓት በመወያየት ላይ ይገኛሉ ተብሎ ይገመታል። ይህ ውይይት ከመካሄዱ ቀደም ብሎ የአሜሪካ ድምጽ አራሽ አራብ ሳዲ በዚህ ጉዳይ ላይ የላከልን ዘገባ አለ። ስምንሽ የቆየ ታቀርበዋለች ነዋሪነቷ በዩክሬን ዋና ከተማ ኪየቭ የሆነው የ52 ዓመቷ ማሪያና ዛግሎ በማርኬቲንግ ስራ የምትተዳደር የሶስት ልጆች እናት ስትሆን በድንበር ላይ የተከማቹት የራሻ ወታደሮች ወረራ የሚፈጽሙ ከሆነ ለሀገሯ ለመዋጋት ተጠባባቂ ወታደር ሆና በፈቃደኝነት ተመዝግባለች። አሁን ወታደር ነኝ። የሚሰጠኝን ትእዛዝ መጠበቅ አለብኝ። ምንም አይነት ትእዛዝ ይሁን እከተላለሁ። ሰዎችን አልገደድም፣ ግን ቤቴን እጠብቃለሁ። እንደ ሮይተርስ ዘገባ ኪየቭ ቢያንስ 130 ሺህ ተጠባባቂ ወታደሮችን የያዘ ኃይል መገንባት ትፈልጋለች። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በምስራቅ አውሮፓ ላይ መለስተኛ ወታደሮች መሰማራታቸውን ማስታወቃቸውን ተከትሎ አሜሪካ የጦር መሳሪያዎችንና ጥይቶችን ወደ ዩክሬን መላኳን ቀጥላለች በዚህ ሳምንት ከኤቢሲ ቴሌቪዥን ጋር ቆይታ ያደረጉት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ እንዳሉት የጸጥታው ምክር ቤት ስብሰባውን የሚያካሄደው ውጥረቱን ለማርገብ በርካታ ሀገራት ጥረት እያደረጉ ባለበት ወቅት ነው የጸጥታ ምክር ቤቱ አንድነት ፈጥሯል። ሩሲያ እያደረገች ያለችውን ነገር እንድታስረዳ ጥያቄያችንን ያቀረብነው በአንድ ድምጽ ነው። በስብሰባው ላይ ልንሰማቸው ተዘጋጅተናል። ያ ማለት ግን በፕሮፓጋንዳ ወሬያቸው እንዘናጋለን ማለት አይደለም። ስለዚህ በዚህ ስብሰባ ላይ ሊያሰራጩት የሚሞክሩት ማንኛውንም ሀሰተኛ መረጃ መልስ ለመስጠት ተዘጋጅተናል። አምባሳደር ቶማስ ግሪንፊልድ ጨምረው ጥቅም ላይ የማዋል ዓላማ ከሌላቸው በስተቀር ከአንድ መቶ ሺህ በላይ ወታደሮች ያለምንም ምክንያት አያከማችሁም በማለት ራሽያ በዩክሬን ላይ ጥቃት ልታደርስ እንደምትችል ተናግረዋል። በቅርቡ በሞስኮ በተካሄደ ጋዜጣዊ መግለጫ ላይ የራሺያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ክሬምሊን ከዩናይትድ ስቴትስ ጋር እንዲኖራት የምትፈልገው የጋራ መከባበር ያለበት ግንኙነት ነው ካሉ በኋላ የሰሜን አትላንቲክ ቃል ኪዳን ድርጅት የሆነው ኔቶ ወደ ምስራቅ መግፋት ራሽያን እንደሚያሳስባት ገልጸዋል። በሌላ በኩል በዋሽንግተን የቀድሞ ሶቪየት ህብረት አባል ለሆነችው ሀገር ድጋፍ ለማድረግ የሚደረገውን ጥሪ ተከትሎ የዩክሬን ድንበር ጉዳይ የፖለቲካ አንድነትን ፈጥሯል። የዩናይትድ ስቴትስ ህግ መወሰኛ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል የሆኑት ሮብ ፖርትማን እሁድ ለት በኤንቢሲ ከሚተላለፈው ሚት ዘ ፕሬስ ጋር ባደረጉት ቆይታ የክሬምሊን ድርጊት የመጣው ዩክሬን የምዕራቡን ዓለም ይበልጥ እየተቀበለች በመምጣቷ መሆኑን ይገልጻል። አሜሪካ ሁልጊዜም ለነጻነት ትቆማለች። እኛ የሰዎች ነጻነት ፍላጎት መከበር አለበት፣ ሉዓላይነት ያስፈልጋል፣ የዩክሬን ሰዎች ግብር ቦታ ሊሰጠው ይገባል ብለን የምናምን አገር ነን። እነሱ ደግሞ የሚፈልጉት ይሄንን ነው። በአሁኑ ወቅት የግዛታቸው አንድነት አደጋ ላይ ወድቋል። ስለዚህ ቀሪው ዓለም ከጎናቸው ሊቆም ይገባል። ይህ በእንዲህ እንዳለ የትጥቅ መሳሪያዎች ወደ ዩክሬን መጉረፋቸውን ቀጥለዋል ለምሳሌም በቅርቡ እንግሊዝ የሚሳይል ማምከኛ ታንኮችን ልካለች። በዩናይትድ ስቴትስ የዩክሬን አምባሳደር የሆኑት ኦክሳና ማርካሮቫ ለሲቢኤስ የቴሌቪዥን ጣቢያ ሲናገሩ የራሽያ ወረራ ለዩክሬን የመኖር ወይም ያለመኖር ፍልሚያ ነው ሲሉ ገልጸውታል። እኛ የሶቪየት ኅብረትም ሆነ የሩሲያ ግዛት ወይም የሩሲያ ፌዴሬሽን አካል መሆን አንፈልግም። ሉዓላዊነታችን እንዲከበር እንፈልጋለን። ሉዓላዊ ነን። ስለዚህ ለነጻነታችን ነው የምንዋጋው። ሩሲያ ዩክሬንን የምታጠቃ ከሆነ በዩክሬን ብቻ የሚያበቃ አይሆንም። ስለዚህ አውሮፓም ሆነ ሌላው የዴሞክራሲ ዓለም ራሳችንን እንድንከላከል መርዳታቸው ለራሳቸው ጥቅም ነው። ያ ብቻም ሳይሆን ዓለም አቀፍ ሕግጋት አሁንም ስራ ላይ እንዳሉ ማሳያም ጭምር ነው። የኔቶ መሪ በዩክሬን ላይ ወረራ ቢፈጸም የኔቶ ወታደሮችን ወደ ዩክሬን የመላክ ሀሳብን ቢቃወሙም አባል ሀገራት ግን የቁሳቁስ ድጋፍ መላክ ቀጥለዋል። ምዕራብ ሀገራትም ራሽያ ዩክሬን የኔቶ ጥምረት አባል ሆና እንደማትቀላቀል ቃል ይግባልኝ ስትል ያቀረበችውን ጥያቄ አልተቀበሉትም። የዜናና የትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። አሁን ከምሽቱ ሶስት ሰዓት ከ33 ደቂቃ ይላል። ወደ ሁለተኛው አጋማሽ ቅንብራችን ይዘናችሁ እየሄድን ነው። ከዚያ በፊት ግን አንድ የማስታወቂያ አለን።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 አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ወደ ቀጣዩ ዘገባችን እንውሰዳችሁ። ድሬዳዋ የተከናወነ ስርዓት ነው። ለመጪዎቹ አምስት ዓመታት ተግባራዊ የሚሆን የሁለተኛው ምዕራፍ የከተሞች ልማታዊ ሴፍቲኔት በድሬዳዋ ከተማ ይፋ ሆኗል። መርሃ ግብሩ ከ ስምንት መቶ አስራ ስድስት ሺህ በላይ ዜጎችን ተጠቃሚ ያደርጋል የተባለ ሲሆን ከተሞች ለልማትም ለከተሞች ልማትም የራሱን አስተዋጽኦ ያበረክታል ተብሏል። በሶስት ከተሞች የሚተገበረው ይሄው መርሃ ግብር 550 ሚሊዮን ዶላር የተመደበለት ሲሆን ዋነኛ ተጠቃሚዎቹም ሴቶች እንደሚሆኑ በሀገር አቀፍ መድረኩ ላይ ተገልጿል። አዲስ ቸኮል ነው የተከታተለው እንደሚከተለው ይዞታል። በድሬዳዋ ከተማ በተዘጋጀውና በከተሞች ልማታዊ ሴፍቲኔትና የስራ ፕሮጀክት ላይ ባተኮረ መድረክ ላይ ተገኝተው ንግግር ያደረጉት የከተማ ልማትና መሰረተ ልማት ሚኒስትር ዴታ ወይዘሮ ጫልቶ ሳኒ ከዚህ አመት ጀምሮ ለአምስት አመታት በሚተገበረው መርሃ ግብር 816500 ዜጎች ተጠቃሚ ይሆናሉ ብለዋል። በመርሃ ግብሩ የሚታቀፉ ከተሞች ቁጥርም ከ11 ወደ 83 እንደሚያድግ ነው የተገለጸው። ፕሮግራሙም በሁለተኛ ዙር 72 ከተሞችን በመጨመር ለማሳተፍ ከፋይናንስ አቅራቢው የዓለም ባንክ ጋር ከስምምነት ላይ መድረስ ተችሏል። በዚህ ነባሮች 11 ከተሞች ጨምሮ በ83 ከተሞች ውስጥ የሚገኙ 816500 ዜጎች በአዲሱ የከተሞች ልማታዊ ሴፍቲኔት ስራ ፕሮጀክት ተጠቃሚ ይሆናል። ከ2009 ዓ ም ጀምሮ እስካሁን ለአምስት ዓመታት በተተገበረው የመጀመሪያ ምዕራፍ የከተሞች ልማታዊ ሴፍቶኔት መርሃ ግብር መስራት የሚችሉ የስራ እድል ተፈጥሮላቸው የሚሰሩበት፣ መስራት የማይችሉ ደግሞ ቀጥተኛ ድጋፍ ያገኙበት የነበረ ሲሆን የመርሃ ግብሩ ተጠቃሚ ከተሞች ግን 11 ብቻ ነበሩ። በዚህ ምርሃ ግብር ተጠቃሚ የሆኑ የከተማ ነዋሪዎች ከሚያገኙት ገቢ እስከ 20 በመቶውን እንዲቆጥቡ የሚደረግ ሲሆን በዚህም ባለፉት አምስት ዓመታት 830 ሚሊዮን ገደማ ብር መቆጠቡን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። ከዚህ ባሻገር 2.5 ቢሊዮን ብር ገደማ ተጨማሪ ስጦታ ተሰጧቸው የከተማ ሴፍቲኔት ምርሃ ግብር ተጠቃሚዎች በዘላቂነት ራሳቸውን የሚችሉባቸውን ስራዎች መስራት እንዲችሉ እየተደረገ እንዳለ ነው የተገለጸው። ባለፉት አምስት ዓመታት መርሃ ግብሩ ተግባራዊ ከሆነባቸው ከተሞች አንዷ ድሬዳዋ ስትሆን በእነኝ ዓመታትም ከ43000 በላይ የከተማ ነዋሪዎች ተጠቃሚ መሆናቸውን የከተማዋ የስራ ክህሎትና ቴክኖሎጂ ልማት ቢሮ ኃላፊው አቶ ሮቤል ጌታቸው አስታውቀዋል። በዚህ ፕሮጀክት ዜጎቻችንን ተጠቃሚ ከማድረግ በዘለለ በተለያዩ ስራዎች ላይ ተሰማርተው በርካታ አነስተኛ መሰረተ ልማት ስራዎችን ማከናወን ተችሏል። በሁለተኛ መርሃ ግብር በስድስት ቀበሌዎች የሚገኙ ከ6,600 በላይ የከተማ ነዋሪዎች እንደሚሳተፉ አቶ ረቡቤል አስታውቀዋል። አስቀድሞ በተጠቃሚዎች ለየታና መረጣ ላይ አንዳንድ ቅሬታዎች ይሰሙ የነበረ ሲሆን ሚኒስትር ዴኤታዋ ወይዘሮ ጫልቱ ሳኒ በሁለተኛ ምዕራፍ መርሃ ግብር ላይ የተጠቃሚዎች መረጣ ላይ ከፍተኛ ጥንቃቄ መደረጉን ይናገራሉ። ስናከናውን ከቆየናቸው የቅድመ ዝግጅት ስራዎች መካከል ተጠቃሚዎቹን በአግባቡና በጥንቃቄ መመልመል ከምንም በላይ ቅድሚያ የሚሰጠው ተግባር መሆኑን ላሰምርበት ትፈልጋለን። በዚህ መነሻ ከትግራይ ክልል ውጪ በሁሉም ክልሎች የተጠቃሚዎች ምልመላ ስራ ቴክኖሎጂን መሰረት ባደረገ መልኩ በታብሌት በመታገዝ ለማከናወን ተችሏል። በመርሃ ግብሩ ለመታቀፍ የተመለመሉ የድሬዳዋ ከተማ ነዋሪዎች። ሳዳ ብረብ ይለኛል። እኔ ለጋሬ ልጅ ነን። ደስተኛ ዛሬ ስለሰማኝም በጣም ደስተኛ። ዛሬ ሰማኝ ከእናንተ አብረን ደስ ያለኝ እንዲ ስኖ ዱ ወሊማኑ በጋን ገመዴ በጋን አስዱፌ አርክቸው ሰሪ ነበር። የኑሮ ምን ይሆን ምን ይመስል ነበረ? ችግር ኑሮ አለኝ ነበረ ችግር ኑሮ አለፍኩት። አንድ ይበላለው አንድ ያገኛለው አንድ አላገኝም፣ ችግር ላይ ተሳለፍኩት። አሁን ዛሬ ደስተኛ በጣም ሰምቼ በጣም ወላሂ፣ ገላዬ እየወፈረ እየሄደ ነው አሁን አሁን፣ ጠገብ ወላሂ፣ ሁሉ ነገር ደስ አለኝ። በተጠቃሚዎች መረጣ ላይም ከዚህ በፊት ከነበረው አንጻር የተሻለ ጥንቃቄ መኖሩን ይናገራሉ። አስቴር አለልኝ እባላለሁ። ገንደቆሬ ዜሮ አራት ነኝ። በጣም ባለፈው ዓመት ብዙ ያለፉ በጣም ዝቅ ያሉ ኅብረተሰቦች ነበርና ያው አልፎ አልፎ ነው ጥለውና የሄዱት። በአሁኑ ግን በየቤታችን ውስጥ እየገቡ ዝቅተኛ ድሃ የሆኑትን ሰዎች በየቤታችን እያዩ በደንብ አድርገው አውጥተውናል፣ በብዛት አውጥተውናል። ያልተነካ ነበር ታነክቷል፣ እስከ ስር ድረስ ገብተዋል እና ብዙ ድሃ ነው የታቀፈው በአሁኑ በድሬዳዋ ባለፉት አምስት አመታት ተጠቃሚ ከነበሩት መካከል ህይወታቸውን የቀየሩ ቢኖሩም ያገኙትን ገንዘብ ያለ አግባብ ያጠፉ መኖራቸውና በዚህ ረገድም ጠንካራ ስርዓት መስራት እንዳለበት አዳዲሱ ተጠቋሚዎች ለአሜሪካ ድምጽ አስታውቀዋል። በሀገር አቀፍ ደረጃ ባለፉት አምስት አመታት ተጠቃሚ ለነበሩ አስራ አንድ ከተሞች ከአለም ባንክ በብድር የተገኘው ብድር አራት መቶ ሀምሳ ሚሊዮን ዶላር የነበረ ሲሆን ሰባ ሁለት አዳዲስ ከተሞች ተጨምረው ለሰማንያ ሶስት ከተሞች ልማታዊ ሴፍት ኔት የተመደበው ግን በአንጻሩ 550 ሚሊዮን ዶላር ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ወደ ተከታዩና የሰኞ ምሽት ቅንብራችንን እንውሰዳችሁ። ጤና በዛሬው የጤና መሰናዷችን ጦርነትና ግጭቶች በማህበረሰቡ ላይ የሚፈጥሩትን ተግዳሮቶች በተመለከተ የተሰናዳ ውይይትን የተከታተለችው ኤደን ገረመው ያዘጋጀችው መሰናዶ ነው፤ እንደሚከተለው ይቀርባል። ኢትዮጵያ ወደ ጦርነት ከዘለቀች ከአንድ ዓመት በላይ ሆኗታል። በዚህ ጦርነት በሚሊዮኖች የሚቆጠሩ ከቤት ንብረታቸው ተፈናቅለዋል፣ ለረሃብም ተጋልጠዋል። ብዙዎችም ወዳጅ ዘመዶቻቸውን በጦርነቱ ምክንያት አጥተዋል። ሀብት ንብረት ወድሟል። ይህም ከባድ የሆነ የአእምሮ ጠባሳ እየጣለ ይገኛል። ለዚህም መፍትሄ ማበጀቱ አስፈላጊ መሆኑን ባለሙያዎች ይስማሙበታል። የጤና ወግ በተሰኘው ማህበራዊ ምህዳር ላይ ጥር 22 2014 ዓ ም ጦርነትና ግጭት በማህበረሰቡ ላይ ስለሚፈጥሩት የአእምሮ ጤና ችግሮች ውይይት የተደረገ ሲሆን በዕለቱ በውይይቱ ላይ ማብራሪያ የሰጡት የኢትዮጵያ የስነ አእምሮ ባለሙያዎች ማህበር ፕሬዚዳንት ዶክተር ሙሉቀን ተስፋዬ ይህም በመሰሉ ወቅቶች ሊጠበቁ ስለሚችሉ የአእምሮ ጤና እክሎች አብራርተዋል። እንግዲህ የጦርነትና የፕራይሲስ ወቅት ለአእምሮ ጤና ባሉታዊ ጎኑ ሊጎዱ የሚችሉ ነገሮች በስፋት የሚታዩበት እንደሆነ እሙን ነው። ማንም ሰው በዚህ ቀውሱ ሲያፍ ጥቃት እንደሚደርስበት እሙን ነው። የሚሆነው ግን የጉዳቱ መጠንና ሁኔታ ይለያያል። የተለያዩ ጥናቶች እንደሚያሳዩት ዓለም አቀፍ ጤና ድርጅትም በዚህ አይነት የቀውስ ወቅት ጦርነት፣ ኮንፍሊክት ሲኖር አስር ፐርሰንት ያህል የሚሆነው ማህበረሰብ ከፍተኛ የሆነ የአእምሮ መታወቅ ይገጥመል። ቀሪው ወደ አስር ፐርሰንት የሚሆነው ደግሞ የዕለት ዕለት ህይወቱን በሚያውቅ መልኩ የባህሪ የስሜት፣ የአስተሳሰብ ለውጦች እንደሚገጥሙት ያሳያል። እነኝህም እንደው በዝርዝር ለመጥቀስ ያህል ብዙዎቻችን እንደምናውቀው ከአደጋ በኋላ የደር አደጋ ሰቆቃ ምንለው የአእምሮ የመታወቅ ሁኔታ አለ። ሌላው የከበደ ላይ ድባቴ ሁኔታ ከፍተኛ የሆነ የውጥረት እና የጭንቀት ሁኔታዎች አንዳንዴም ደግሞ ከእውነታ ሊያስወጡ የሚችሉ ከበድ ያሉ የአእምሮ የአይምሮ መታወቆች ሳይኮሲስ የምንለው ሊያጋጥም የሚችልበት ሁኔታ አለ። ይህንን ስንል ቀሪው ደግሞ የሆነ የማህበረሰብ ክፍል በዚህ ክራይሲስ ምክንያት አመለካከቱ ላይ፣ ከሰዎች ያለው ግንኙነት ላይ፣ ወደፊቱን የሚያይበት ሁኔታ ላይ ተጽዕኖ የሚፈጥር ነገር ነው ማለት ነው እና እንግዲህ ሰፊ የሆነ የጤና ችግር የሚያመጣ ነው። በተመሳሳይ በእለቱ በውይይቱ ላይ ማብራሪያ የሰጡት የአሀ የስነ ልቦና አገልግሎቶች መስራች መስራችና ዳይሬክተር ሞገስ ሞገሴይ በዚህ ወቅት የደህንነት ጥያቄም አደጋ ውስጥ ይገባል ይላሉ። ከጦርነት ጋር በተያያዘ የስነልቦና ጫናን የመጀመሪያው ነገር ጉዳት፣ ጥቃት የደረሰባቸው ሰዎች የሚኖራቸው ጥያቄ ይሆናል። እንደምታውቁት የመጀመሪያው ቤዚክ ኒዳችን የምግብ ፍላጎት የመሳሰሉት ፊዚዮሎጂካል ኒድ ብንላቸው ቢሆኑ ቀጥሎ ግን ከዚህ ቀውስ ጋር በተያያዘ የሴፍቲ እና የሴኪሪቲ ኢሹ ትልቅ ጥያቄዎች መግባቱ እና ብሎም ደግሞ የፋንክሽናል መሆን አለመቻል ደረጃ ላይ ማድረሱ ነው። ምን ማለት ነው? የኢኮኖሚክ ፋንክሽናሊቲ ሊሆን ይችላል፣ ወይም ደግሞ የሶሻል ፋንክሽናቸው ፕሮፐርሊ አለመታየቱ እና ችግር ውስጥ መውደቁ ነው። ከዛ ውጭ ለተለያዩ ባህሪ ችግሮች መጋለጣቸውንም መዘንጋት የለብንም። ለሱስ መጋለጥ ሊሆን ይችላል ወይም ደግሞ የተለያዩ የባህሪ ችግሮችን ማሳየት ሊሆን ይችላል። በጦርነትና በግጭት ወቅት የሚከሰቱ የአይምሮ ጠባሳዎች እና ችግሮች ታዲያ በጦርነቱ አካባቢ ያሉ ማህበረሰቦችን ብቻ ሳይሆን እንደ ሀገር በምጣኔ ሀብት በሃይማኖትና በባህል ትስስር የተጋመደውን ሕዝብ በሙሉ በአንድም በሌላ መልኩ እንደሚጎዳ ዶክተር ሙሉቀን ያብራራሉ። እንግዲህ ማህበረሰብ የግለሰቦች ከዛ ደግሞ የቤተሰቦች ጥርቅም እንደሆነ ሁላችንም እንረዳለን። ስለዚህ ስነልቦናቸው የታወቁ ግለሰቦች ቤተሰቦች ሲሆኑ እንደ ማህበረሰብም ያንን ነገር የምናይበት ሁኔታ ይኖራል። ሌላኛው ከዚህም ዘለግ ያለ ነው ጉዳቱ ምንድን ነው? እንደ ማህበረሰብ የጋራ ደግሞ አስተሳሰብ ይኖራል፣ ግሩፕ ሳይኮሎጂ የምንለው ማለት ነው። ስለዚህ ግለሰቦች አካባቢው ላይ ያሉ የማህበረሰብ ክፍሎችን በአንድም በሌላም የሚያሳስራቸውን ነገሮች ስለሚኖሩ እዛ ማህበረሰብ ላይ የሚፈጥረው ውጭት ሊሆን ይችላል፣ ትንጋጤ ሊሆን ይችላል፣ የበቀል ስሜት ሊሆን ይችላል። ስለዚህ እነኚህ ነገሮች በጊዜ በአግባቡ ካልታረሙና መልስ አግኝተው ካልሄዱ የሰቆቃ የክራይሲስ ምንጭ የሆነው ሰው ሰራሽ አደጋ ነው እና ያንን ሊፈጥሩ የሚችሉ ችግሩን ተደጋጋሚ እንዲሆን ከትውልድ ወደ ትውልድ የሚተላለፍ ችግር የማድረግ ሁኔታው ክሮኒክ እንዲሆን የማድረግ ይህን ችግር በዘላቂነት ለመቅረፍ የጤና ሚኒስቴርና የሴቶችና ማህበራዊ ጉዳይ ሚኒስቴር በጋራ በጦርነትና ግጭት ጉዳት ለደረሰባቸው ማህበረሰቦች የስነ አእምሮም ሆነ የጤና ምላሽ ለመስጠት የሚያስችል ዘርፈ ብዙ የምላሽ እቅዶችን በቅርቡ ይፋ ማድረጋቸው ይታወሳል። በዚህ ዘርፈ ብዙ የምላሽ እቅድ ላይም በቅድሚያ ለማህበረሰቡ ምላሽ ለሚሰጡ የጤና ባለሙያዎች ትኩረት መደረጉን ዶክተር ሙሉቀን ያብራራሉ። ቴን ቴንታውዘንት የሚሆኑ የጤና ባለሙያዎች ጫና ውስጥ ነው ያሉ። ስለዚህ እነኚህ በጣም አስፈላጊ የሆነ በጣም የምንፈልጋቸው ሰዓት ነው። ለዚህ ቢግስ ሪሶርስስ ሂመን ሪሶርስ ብለን ያንንም ኮንሲደር አድርገነዋል። ለሄልት ኬር ወርከሮች ሰልፍ ሄልፍ ሜጀሮች እና ኮፒንግ ስኪሎችን እኛ ቪካሪስ ትራውማ የምንለው ነው። በስራችን ባህሪ እና ሁኔታ ተደጋጋሚ እንደዚህ አይነት ነገሮችን ትራውማዎችን ስናይ እኛም የዛ ነገር ተጠቂ እንሆናለን። አሲፍ ትራውማው እኛ ላይ እንደደረሰብን ና በርናውት ፕሪቨንሽኖችን ስፔሲፊክ የሆኑ ትሬኒንጎችን ፕላን አድርገናል። ሌላው ኛውም የጤና ባለሙያ ስለ ፊዚካል ያህል ዝድል ሲያደረግ የአይምሮ ጤና ሁኔታን ከግንዛቤ ውስጥ መጨመሩ እጅግ አስፈላጊ ነው የሚሆነው እና ቤዚክ ሜንታል ሲሆኑ ሽዎችንም ትሬኒንግ ለጤና ባለሙያዎች ተደራሽ ለመሆን አስበናል። ከዚህ በተጨማሪ ሁሉን አቀፍ የሆነ ውጤት ለማምጣት መምህራንን እንዲሁም የመገናኛ ብዙሀን ባለሙያዎችና የእምነት ተቋማትን ማካተት አስፈላጊ መሆኑን ይናገራሉ። ሚዲያን ኢንጌጅ ማድረግ ስ ኢምፖርታንት ዬ አስባለሁ። ከዛ ውጭ ኮሚኒቲ ሌቭል ላይ በደንብ የሚሰሩ ኮሚኒቲ ቤዝድ ኦርጋናይዜሽኖች፣ ፌዝ ቤዝድ ኦርጋናይዜሽኖችን ማካተት ኢምፖርታንት እላለሁ። በኮንፍሊክት በዋር ምክንያት የስነልቦና ቀውስ ሲደርስ ከታች በስፋት ኮሚኒቲ እና የፋሚሊ ሰፖርት ላይ መስራት ቨሪ ኢምፖርታንት። እንግዲህ ከዛ በኋላ ወደ ሲስተም ልንመጣ እንችላለን። ደስ የሚል ኢኒሽቲቭ አለ። አሁን ትምህርት ቤቶችን እንደገና ማደራጀት፣ የጤና ተቋማትን እንደገና ማደራጀት። ስለዚህ እሱን ስንሰራ በተመሳሳይ የሳይኮሶሻል ሰፖርትን እንትት ኢንተግሬት እናደርግ ብለን ሆዲው በደንብ ማጤን ይኖርብናል ብዬ አስባለሁ። መጨረሻ ላይ እንግዲህ የሚሆነው ቅድም ያልነው ቴን ፐርሰንቶቹን ስፔሻላይዝድ በሆነ ኬር በሆስፒታል ደረጃ ሊሆን ይችላል። በጤና ጣቢያ ደረጃ ሳይኪያትሪ ሰርቪሶችን እንዴት እናጠናከር፣ ሳይኮሎጂካል ሰርቪሶችን እንዴት እናጠናከር የሚል ላይ ፎከስ ማድረግ ያስፈልጋለን። በአሁን ሰዓት መንግስት ለዚህ ጉዳይ ምላሽ የሚሰጥ ግብረ ኃይል ማቋቋሙም በዚሁ ውይይት ላይ ተገልጿል። በውጭ ሀገር የሚኖሩ ኢትዮጵያውያን በያሉበት የጭንቀትና የአእምሮ ጠባሳ ተጠቂዎች መሆናቸው የተነሳ ሲሆን ለእነሱም ትኩረት መሰጠት እንዳለበት ተገልጿል። ሰዎች ጭንቀት ውስጥ ከሚከቷቸው ካልተረጋገጡ መደበኛና ኢመደበኛ መገናኛ ብዙሀን እንዲርቁ እንዲሁም ከሌሎች ጋር በመገናኘት ያስጨነቃቸውና ያሳሰባቸውን ችግራቸውን እንዲጋሩም ምክር ሀሳብ ተሰጥቷል። ኤደን ገረመው ከዋሽንግተን ዲሲ። ዛሬ ሰኞ ነውና ከጤና ወደ ሐኪሙን ይጠይቁ ነው የምንወስዳችሁ። በዛሬ ሐኪሙን የጠይቁ ፕሮግራማችን ኮቪድ-19ና ክትባትን በተመለከተ ሙያዊ ትንታኔ እንዲሰጡን እንግዳ ጋብዘናል። ዶክተር ዘላለም ሀይሉ መኩሪያ በዩናይትድ ስቴትሱ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር ፕሮግራም የረቂቅ ሕዋሳት ምርምር ባለሙያ ናቸው። የተላላፊ በሽታዎች ሞለኪውለር ኤፒዴሞሎጂ ላብራቶሪ ተባባሪ ዲሬክተርም ናቸው። ዶክተር ዘላለምን ያነጋገረው አሉላ ከበደ ነው። በቅድሚያ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ አሉላ ስለጋበዝኝ። የክትባቶችን ነፍስ አድንነት አለያም የበሽታ ተከላካይነት ፋይዳ ለሚጠራጠሩ ሌላ ከወደ እስራኤል የመጣ አዲስ የጥናት ውጤት ተጨማሪ ጠቀሜታውን አስተዋውቋል። ኔቸር በተባለው የሳይንስ መጽሔት ላይ የወጣ አንድ ጽሁፍ የቫይረሱ ዘረመል በፍጥነት መለዋወጥ የሚከስታቸው ፈተናዎች ክትባቶችንም የሚመለከቱ አዳዲስ ነገሮች ማምጣታቸው አንዳንድም ክትባቱ ለቫይረሱ እንዳይጋለጡ ሳይሆን ከተጋለጡ በኋላ የሚመጡ ለውጦች ላይ የጠቀመውን ሁኔታ ማየታችን ስለ ክትባቶች ደህንነታቸው የተረጋገጠ መሆን አስተማማኝ መሆናቸውን የተመለከተ ጥያቄ እንዲያነሱ እድል ይሰጣል እና እስኪ የክትባቶችን ደህንነት መረጋገጥ ጠቀሜታቸው ከፍ ያለ መሆኑን በማስታወስ እንጀምር። በጣም ጥሩ አሉላ። ክትባቶች በሚሞከሩበት ጊዜ ብዙ ሰዎች እንደዚሁ በጥርጣሬ የሚያነሳቸው ነገሮች ነበሩ፣ ግን ያኔም ቢሆን በጣም ሰፋ ባለ ሙከራ ተደርጎባቸው የተሰሩ ክትባቶች ናቸው። ቁጥሩን አሁን ድረስ ረስቼው ሊሆን ይችላል። አይ ቲንክ ፋይዘር ላይ ከአርባ ሺህ በላይ ሰዎች የተሳተፉበት እንዲሁም የባዮንቴኩ ይሄ ሞደርና የምንለው ከሰላሳ አምስት ሺህ ሰው አስትራዜኔካን በጊዜው በአንድ ሀገር ብቻ የተወሰነ ሳይሆን አፍሪካ ላይ ደቡብ አፍሪካ፣ ደቡብ አሜሪካ ውስጥ እንዲሁም ዩሮፕ ተለክ ያሉ ጥናቶች ተደርገውበት የተሰሩ ክትባቶች ናቸው። ስለዚህ ከመጀመሪያው ጀምሮ ደህንነታቸው ወይም ሴፍቲ የምንለው በደንብ ተረጋግጦ ነው እነዚህ ክትባቶች ለሰው መሰጠት የበቁት። እንግዲህ መሰጠት ከተጀመሩ በኋላም በዓለማችን ታሪክ ለመጀመሪያ በሚባል ደረጃ እንግዲህ በአጭር ጊዜ ውስጥ እንግዲህ በአሜሪካ ብቻ እንኳን ከሁለት መቶ ሚሊዮን ህዝብ በላይ ወስዶታል። እና ተጓዳኝ ክስተቶች በጣም ውስንና እንዲሁም መፍትሄ ያላቸው ስለሆኑ ቴቲያቸው በትክክል ሲባል እንደነበረው በጥሩ ደረጃ ያለ መሆኑ የተረጋገጠበት ነው። እነዚህ ክትባቶች ኢንፌክሽን የምንለው በበሽታው መያዝን ሙሉ ለሙሉ ባይከላከሉም፣ እንደውም ጥናቶች የሚያሳዩት በጣም በከፍተኛ ሁኔታ እንደሚቀንሱት ነው እና ከዛ በተለይ ደግሞ በሽታን እንዲሁም ደግሞ ከበሽታው ጋር በተያያዘ የሚመጣ ሞትን በመቀነስ በጣም ትልቅ ሚና የተጫወቱ ናቸው። አሁን እንግዲህ በአብዛኛው በአሜሪካም ሆነ በተቀረው ዓለም ላይ ከዚህ አዳዲስ ከሚመጡ ዝርያ ካላቸው ፀጉረ ልውጥ ቫይረሶች ጋር የምናያቸው ህመሞች የሚያጋጥሙት ህመሞች ወይም ደግሞ የህይወት ማለፎች በአብዛኛው የሚያያዙት እንግዲህ ካልተከተቡ ሰዎች ጋር ወይም ደግሞ ተጓዳኝ በሽታ ካለባቸው ሰዎች ጋር ነው እና በብዙ መነጠር ብታየው እነዚህ ክትባቶች ሰፋ ያለ ሴፍቲ የምንለው ወይም የደህንነት መጠን ያላቸው ናቸው። በዚህ አዲስ የጥናት ውጤት መሰረት ሰዎች ለኮሮና ቫይረስ ተጋልጠው አንዳንድ ሰዎች ላይ ከተሻላቸውም በኋላ ረዥም ጊዜ የሚቆዩ ወይንም ደግሞ እንደ አዲስ የሚከሰቱ የበሽታ አይነቶች እንደ ድካም፣ የትንፋሽ ማጠር፣ ትኩረትን መሰብሰብ ማቃት፣ የእንቅልፍ እጦት የመሳሰሉ የስሜን መረበሽና አንዳንድ የመደበት ጭምር በሽታው ከሄደ ረጅም ጊዜ በኋላ ዋናው በሽታ አልፏል ከተባለ በኋላም የሚታዩ መሆናቸውና እስካሁንም እንደ አጥጋቢ መላ ያልተገኘላቸውን ሁኔታዎች እነኚህም ክትባቶች አሟልተው በወሰዱ ሰዎች ላይ ለዚያ የመጋለጥ እድል አነስተኛ መሆኑን ነው ይሄ ጥናት የሚጠቁመው። ስለሱ ትንሽ ዘርዘር አድርገው ይግለጹልን። እንግዲህ ኮቪድ ናይንቲን የሚያመጣው ተዋ ሳርስ ኮቪቱ የምንለው በዓለማችን ሰዎችን ኢንፌክት ማድረግ ተጀመረ ሁለት አመት ሆነው እና በዚህ አጭር ጊዜ ውስጥ ብዙ ነገሮችን ብናውቅም ገና የማናውቃቸው ደግሞ በጣም የቀሩ በጥናት የሚደረስባቸው ብዙ ነገሮች አሉ። በአንድ ነገር ግን በእርግጠኛ ማለት የምፈልገው በተጠኑ ጥናቶች ይሄ ቫይረስ ሰውነታችን ውስጥ ገብቶ በጣም የተለያዩ የሰውነት ህዋሳትን መንካት የሚችል በእነሱ ላይ መሰራጨት የሚችል ነው። እንግዲህ ጥናቶች እንደሚያመለክቱት ይሄ በሽታው ካለፈ ህዋሱን ከሰውነት ከወጣ በኋላ ከሱ በሽታ ተጓዳኝ የሆኑ ደግሞ አብረው ዘልቀው ከሰው ጋር የሚቆዩ የህመም አይነቶች ወይም በእንግሊዝኛው ሎንግ ኮቪድ የሚሏቸው እየታዩ መጥተዋል። ገና በጥናት ውስጥ ያለ ነገር ቢሆንም ግን ቫይረሱ በሰውነቱ ውስጥ በብዙ አካላቶች መሰራጨት መቻሉ ጋር እንደሚያያዝ የሚጠቅሱ መረጃዎች አሉ። እንግዲህ ቅድም እናነሳ እንደሞከር ነው። ክትባቶች አንደኛ የሚያደርጉት ነገር ለምሳሌ አንድ የተከተበ ሰው ከአንድ ካልተከተበ ሰው ይሄ ቫይረስ በሚይዘው ጊዜ የሚኖረው ልዩነት ምንድን ነው? በሰውነቱ ውስጥ የሚሰራጩ የቫይረሱን ብዛቶች የመቀነስ አቅም ይኖረዋል ማለት ነው። ሙሉ ለሙሉ እንዳይገባ ማድረግ ባይችል ራሱ በሰውነት ውስጥ ከገባ በኋላ እንደፈለገ ሰንስራፍቶ ረጅም ጊዜ በሰውነት ውስጥ የመቆየቱን አቅም ይቀንሰዋል። ከዛ ጋር በተያያዘ በጥናት የተደገፈ ባይኖርም ክትባት ጥሩ ጠቀሜታ ሊኖረው እንደሚችል ይገመት ነበረ። ይሄ አሁን ያልከው ሰሞኑ የወጣው መረጃ የሚያረጋግጠው ወይም ያሳየው ያንን ነገር ነው። የተከተቡ ሰዎች በሽታውን በጊዜው በተያያዙ ጊዜ ሊመጣባቸው ከሚችል ሆስፒታል፣ ከመግባት ከመሞት ከመታደጉም በአንጻር በሽታው በሚያገግቡ ጊዜ ከሱ ጋር በተያያዘ ሊመጡ የሚችሉ ምልክቶችንም ለመቀነስ የሚያስችል አቅም እንዳለው ይጠቅሳል። ይሄ በእውነቱ አንድ ሰው ክትባቱን መውሰድ ሊኖርበት የሚችልበት እንደ አንድ ተጨማሪ ምክንያት ተደርጎ መወሰድ ይኖርበታል። እሱ ከዛ አንጻር ነው ያየሁት። ዶክተር ዘላለም ለጊዜው አመሰግናለሁ። እግዜር ስጥልኝ። እግዜር ስጥልኝ። ለዕለት ወደ ያዝነው የመጨረሻ መሰናዷችን እናልፋለን። እሱም ስፖርት ነው። ኬኔዲ አባተ አብሯችሁ ይቆያል። በጣሊያን በተካሄደ ሀገር አቋራጭ ውድድር ኢትዮጵያዊው አትሌት ንብረት መላክ አሸነፈ። ትናንት በጣሊያን ቺንኩዌ ሙሊን ለዘጠናኛ ተከታታይ ዓመት በተካሄደው ና በዓለም አትሌቲክስ የወርቅ ደረጃ ባለው ሀገር አቋራጭ ውድድር ነው ኢትዮጵያዊው ንብረት መላክ ያሸነፈው። አትሌት ንብረት ብርቱ ፉክክር የታየበትን የ11 ነጥብ 5 ኪሎ ሜትር ውድድር 28 ደቂቃ ከ33 ሰከንድ ነው ያጠናቀቀው። ንብረት ይህን ውድድር ሲያሸንፍ ለሁለተኛ ተከታታይ ዓመት ነው። በዚህም በተከታታይ የስፍራውን ውድድር በማ ሲያሸነፍ፣ ከአትሌት ፊጣ በይሳ ቀጥሎ በታሪክ ሁለተኛው ኢትዮጵያዊ አትሌት መሆንም ችሏል። አትሌት ፊጣ እንደ ጎርጎሮሳውያኑ አቆጣጠር ከ992 እስከ995 ድረስ የስፍራውን የአገር አቋራጭ ውድድር ለአራት አመታት በተከታታይ አሸንፏል። አትሌት ሙክታር እድሪስም ሁለት ጊዜ ባለድል ቢሆንም ድሉን ያስመዘገበው ግን ለተከታታይ አመታት አይደለም። በትናንትናው ውድድር ያሸነፈው አትሌት ንብረት ከውጤቱ በኋላ በሰጠው አስተያየት በቀጣዩ አመት ለሶስተኛ ተከታታይ አመት ለማሸነፍ እመለሳለሁ ማለቱን የዓለም አትሌቲክስ አስነብቧል። ንብረትን በሁለት ሰከንዶች ተከትሎ በመግባት ኬንያዊው ሌቪ ኪቤት ሁለተኛ ሲወጣ፣ ሌላኛው ኢትዮጵያዊ አትሌት ታደሰ ወርቁ ደግሞ ሶስተኛ ወጥቷል። በሴቶቹ ምድብ ደግሞ ኬንያውያኑ ቴሬሲያ ጌቴሪ እና ዝና ዬጎ አንደኛና ሁለተኛ ሲወጡ፣ ክላራ ሉካን ከስሎቬንያ ሶስተኛ በመሆን ውድድራቸውን አጠናቀዋል። በአፍሪካ ዋንጫ ጨዋታዎች ምክንያት ረፍት ላይ የሰነበተው የቤት ኪንግ ኢትዮጵያ ፕሪምየር ሊግ በድሬዳዋ ከተማ ሲቀጥል ቅዱስ ጊዮርጊስ የሊጉን መሪነት ከፋሲል ከነማ ተቀብሏል። ባለፉት ሁለት ቀናት የተካሄዱ ጨዋታዎችን የተከታተለው አዲስ ቸኮል ተከታዩን አጭር ዘገባ ልኮልናል። ከአፍሪካ ዋንጫ መልስ በድሬዳዋ ከተማ የተጀመረው የቤትኪንግ ኢትዮጵያ ፕሪምየር ሊግ ኢትዮጵያ ቡናን ከአዋሳ ሲዳማ ቡናን ደግሞ ከባህርዳር ከተማ በማገናኘት ነበር የተጀመረው በመጀመሪያ አጋማሽ ባዶ ለባዶ ረፍት የወጡት ሀዋሳ ከተማና ኢትዮጵያ ቡና በሁለ ሁለተኛው አጋማሽ የሀዋሳዎቹ ብሩክ በየነ በ49 መስፍን ታፈሰ ደግሞ በ62ኛው ደቂቃ ባስቆጠሩት ጎል ኢትዮጵያ ቡናን ሁለት ለባዶ ማሸነፍ ችለዋል። በዚህም ኢትዮጵያ ቡና በሀዋሳ ከተማ በተካሄዱ ውድድሮች ያሳየ ወደ ከሚያል አቋም ድሬዳዋ ላይም የተከተለው መስሏል። በመጀመሪያ አጋማሽ በፍጹም አለሙ ጎል ሲዳማ ቡናን ሲመራ የነበረው ባህርዳር ከተማ ደግሞ በሰባኛው ና ሰማናኛው ደቂቃ በተቆጠሩበት ጎሎች ውጤቱ ማስጠበቅ ሳይችል ቀርቶ በሲዳማ ቡና ሁለት ላንድ ተሸንፏል። በዚህም በመካከላቸው የነበረው የሶስት ነጥብ ልዩነት ጠፍቶ በግብ ክፍያ ብቻ ተበላልጠው ለጊዜው ስድስተኛና ሰባተኛ ደረጃ ላይ እንዲቀመጡ ተደርገዋል። ባህር ዳር ከተማ ውድድሩን ቢያሸንፍ ኖሮ ከስድስተኛ ወደ ሶስተኛ ደረጃ ከፍ የሚልበት እድል ነበረው። ባለፈው ዓመት ከሊጉ ወርደው በትግራይ ክለቦች ፋንታ ዳግም ፕሪምየር ሊጉን የተቀላቀሉትና ዘንድሮ አመርቂ ውድድር ጊዜን እያሳለፉ ያሉት ወልቂጤ ከተማዎች በደቡብ ደርቢ ከሀዲያ ሆሳዕና ጋር ተገናኝተው ሁለት አቻ ተለያይተዋል። በዚህ እለት አስር ሰዓት ላይ የተካሄደው ተጠባቂ ውድድር የፋሲል ከነማ ና ቅዱስ ጊዮርጊስ ጨዋታ ነበር። ለዋንጫ ፉክክሩ ቀዳሚ ግምት የተሰጣቸው ሁለቱ ክለቦች ጨዋታ ውጤት ከጨዋታ ብልጫ ጋር ቅዱስ ጊዮርጊስ ፋሲልን አራት ለባዶ ያሸነፈው ተሰልፈበት ሆኗል። ለቅዱስ ጊዮርጊስ አቤል ያለውና ኢስማኤል ኦሮ አጎሮ ጎሎቹን አስቆጥረዋል። ያለፈው ውድድር ዘመን የልጉ ባለድል የነበረው ፋሲል ከነማም በደረጃ ሰንጠረዡ ይዞት የነበረውን መሪነት ለቅዱስ ጊዮርጊስ አስረክቧል። በትላንትናው ዕለት በተደረጉ ጨዋታዎች ጅማ አባ ጅፋር ከአዲስ አበባ ከተማ እንዲሁም ሰበታ ከተማ ከአዳማ ከተማ ተገናኝተዋል። በውጤቱም አስቀድሞ ባካሄዳቸው ዘጠኝ ውድድሮች አንድም ጨዋታ ማሸነፍ ተስኖት የቆየውና በደረጃ ሰንጠሮ ግርጌ ላይ የሚገኘው ጅማ አባ ጅፋር አዲስ አበባ ከተማ በዳዊት እስጢፋኖስ ቅጣት ምት ጎል አንድ ለባዶ በማሸነፍ የመጀመሪያ ድሉን አስመዝግቧል። የሰበታና አዳማ ከተማ ጨዋታ ላይ አዳማ ከተማ አንድ ለባዶ ከመመራት ተነስቶ ሁለት ለ ሰዓት በማሸነፍ ደረጃን ወደ አምስተኛነት ዓይነት ተሻሽሏል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን አመሰግናለሁ ቀጣዩ መረጃችን ፍጻሜው እየተቃረበ ወደሚገኘው የአፍሪካ ዋንጫ ይወስደናል በካሜሮን አስተናጋጅነት እየተካሄደ ባለው ሰላሳ ሶስተኛው የአፍሪካ ዋንጫ የግማሽ ፍጻሜ ተፋላሚዎቹ የመጨረሻ አራት ሀገራት ትናንትና ከትናንት በስቲያ በተደረጉ ጨዋታዎች ተለይተዋል ትናንት በሞሮኮና ግብፅ መካከል የተደረገውን የሩብ ፍጻሜ ጨዋታ ሁለት ለአንድ በማሸነፍ ግብጽ የመጨረሻ አራቱን መቀላቀል ችላለች ሞሮኮ ጨዋታው በተጀመረ ገና በስድስተኛው ደቂቃ ባገኘችው የፍጹም ቅጣት ምት መምራት ብትችልም ግብፅ የጨዋታው ኮከብ በሆነው ሞሳላ አማካኝነት 53ኛው ደቂቃ ላይ ባስቆጠረችው ጎል አቻ ሆናለች። መደበኛው የጨዋታ ጊዜም አንድ እኩል መጠናቀቁን ተከትሎ ሁለቱ ቡድኖች ተጨማሪ 30 ደቂቃ የተጫወቱ ሲሆን በ100ኛው ደቂቃ ላይ ባስቆጠረችው ግብ ግብፅ አሸንፋ መውጣት ችላለች። ከዚህ ቀደም ሰባት የአፍሪካ ዋንጫዎችን በማንሳት ክብረ ወሰን የያዘችው ግብፅ ለስምንተኛ ዋንጫ በምታደርገው ሩጫ ለፍጻሜው ለመድረስ በቀጣዩ ሐሙስ አስተናጋጇን ካሜሮንን ማ ማሸነፍ ይጠበቅባታል። ካሜሮን ከትናንት በስቲያ ጋምቢያን ሁለት ለዜሮ በማሸነፍ ነው ወደ ግማሽ ፍጻሜው ፍልሚያ ያለፈችው። ትናንት በተደረገ ሌላ የሩብ ፍጻሜ ጨዋታ ሴኔጋል ኢኳቶሪያል ጊኒን በማሸነፍ ወደ ቀጣዩ ዙር አልፋለች። እስካሁን በታሪኳ የአፍሪካ ዋንጫን አንስታ የማታውቀው ሴኔጋል የመጀመሪያ ድሏን የምታጣጥምበትን እድል ለማግኘት ነው የምትፋለመው። በግማሽ ፍጻሜውም ረቡዕ ዕለት ከቡርኪናፋሶ ጋር ትገጥማለች። የሁለቱ አሸናፊ ከካሜሮንና ግብጽ አሸናፊ ጋር የሚገናኝ የሚገናኙበት የፍጻሜው ጨዋታ የፊታችን እሁድ ይካሄዳል። በፖለቲካ ውዝግቦች የታጀበው የቤጂንግ የክረምት ኦሎምፒክ አርብ ዕለት ይጀመራል። ባለፉት ሶስት ቀናት ብቻ ከ3500 በላይ አትሌቶች በውድድሩ ለመሳተፍ ቤጂንግ መድረሳቸው ታውቋል። ከነዚህም መካከል 54 አትሌቶች ኮቪድ-19 የተገኘባቸው ሲሆን የቤጂንግ 222 አስተባባሪዎች የኮቪድ ተጠቂዎች ቁጥር እየጨመረ ሊሄድ እንደሚችል አስታውቀዋል። ዩናይትድ ስቴትስን ጨምሮ በርካታ ሀገራት ቻይና ትፈጽማለች ያሉትን የሰብዓዊ መብቶች ጥሰት በመቃወም የዲፕሎማሲ ታቅቦ በማ ለማድረግ ወደ አገሪቱ ባለስልጣናትን እንደማይልኩ ቢገልጹም በተቃራኒው የቆሙ ሀገራት የተከበራቸው አድማጮች ዝግጅታችንን በማቀናበር ላይ የሚገኘው ፕሮዲውሰራችን ኤልያስ አስማረ ለምሽቱ የያዝነው ሰዓት ተጠናቋል ብሎናል እኛም ዝግጅታችንን በዚሁ ሁ እናጠናቅቃለን በነጋው ምሽት ዝግጅታችን ተመልሰን እንገናኛለን አብሬያችሁ ያመሻችሁት ጽዮን ግርማ ነበርኩ ሰላም በደናደሩ ピッピッピッピッピッピッピッ